ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እነሆ ጊኒ ከኢቦላ ነፃ ሆነች ዓለም አቀፍ የጤና ባለሥልጣናት ናቸው ይህን ያወጁላት። በዚያች የምዕራብ አፍሪቃ ሀገር ኢቦላ ከ2500 የሚበልጡ ሰዎችን መግደሉ የሚዘነጋ አይደለም። አሁን ጊኒ ከወረርሽኙ ተገላገለች በመባሉ ለዚሁ ለመብቃት የምትጠባበቀው ላይቤሪያ ብቻ ነው የምትሆነው። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም ባወጡት የደስታ መግለጫ የጊኒን ሕዝብና መንግስት እንኳን ደስ ያላችሁ ካሉ በኋላ በዚሁ አንድም የበሽታው ተጠቂ በሌለበት ሁኔታ ለመዝለቅ ነቅታችሁ መጠባበቃችሁን ግን እንዳትተዉ ሲሉ መክረዋል። ነገ ረቡዕ፣ ጊኒ ዋና ከተማ ኮናክሪ ላይ ይህንኑ አዋጅ ይፋ ለማድረግ ስነስርዓት ይካሄዳል። ባለፈው ህዳር በጊኒ የመጨረሻዋ የምትታወቅ የኢቦላ ታማሚ የነበረች ሁለት ዓመት ያልሞላት ሕጻን ኮናክሪ በሚገኝ ሕክምና ማዕከል ታክማ መዳኗ ይታወሳል። በሀገሪቱ ይቅርታ፣ በሀገሪቱ አሁንም በቫይረሱ የመጠቃት ምልክት ያሳዩ እንደሆነ ክትትል እየተደረገላቸው ያሉ በርካታ ሰዎች ያሉ ሲሆን አንድም ባለመገኘቱ ነው ከኢቦላ ነጻ የተባለችው።